ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነኝ። ጋቢና ቪኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። ሰላም እንደምናመሻችሁ። መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ በአዲስ አበባና በአካባቢዋ ሰሞኑን የተፈጸሙ ድርጊቶች በኦሮሞ ህዝብ ህልውና ላይ የተቃጡ ጥቃቶች ናቸው ሲሉ አምስት የኦሮሞ የፖለቲካ ድርጅቶች በጋራ አወገዙ እነዚህ ኃይሎች በአፍ ስለ ኢትዮጵያ አንድነት እየሰበኩ በተግባር ግን ህዝቦችን ለመበተንና አገሪቷን የጦርነት አውድማ ለማድረግ ከፍተኛ መዋለ ንዋይ መድበው በመንቀሳቀስ ላይ ናቸው ስለዚህ መላው ሰላም ወዳድ ህዝባችን ይህን እኩይ ተግባር ከወዲሁ በማክሸፍ አገሩን ከመፈራረስና ሰማል ሰላሙንም ከመደፍረስ እንዲታደግ የበኩሉን አስተዋጽኦ እንዲያደርግ ጥሪያችንን እናስተላልፋለን። የፖለቲካ ድርጅቶቹ የጋራ አቋማቸውን የሚገልጸውን መግለጫ የኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ አንብበዋል። ሙሉ ዘገባውን ይዘናል። በቅርቡ ቡራዮና አካባቢዋ የደረሰውን ጥቃት በማውገዝ በጥቃቱ ሰለባ ለሆኑት ዜጎች ሻማ የማብራትና የህሊና ጸሎት ስነ ስርዓት በዋሽንግተን ዲሲ ተደረገ። ሰው ችግር አዘጋጅና ነው እና ይሄ ችግር ማንም ላይ ቢደርስ ለእኛ ለኢትዮጵያውያን ብቻ አይደለም፣ ለሰው ልጅ፣ ሰው ለሆነ ትክክለኛ ሰው ለሆነ ብሎ የሚፈጠር ህመም ነው። በዋሽንግተን ዲሲ የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን በጸሎት ስነ ስርዓቱ ላይ ካደረጉት ንግግር በጥቂቱን ያስደምጥ። ያስደመጥናችሁ ሙሉ ዘገባ ይኖረናል። በሌላ ዘገባ ድሬዳዋ ውስጥ ስለተፈጠረውና አሁንም ስላለው ሁኔታ ትላንት የጀመርነው ውይይት ሁለተኛው ክፍልም ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ አንቶኒዮ ጉተሬሽ ትላንት በኒውዮርክ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ጋር ተገናኝተው መነጋገራቸውን የድርጅቱ ቃል አቀባይ አስታወቁ። ዋና ጸሐፊ ጉተሬሽ እና ውጭ ጉዳይ ሚኒስትር ወርቅነህ ገበየው በዚሁ ውይይታቸው በአሁኑ ወቅት በአፍሪካ ቀንድ እየተካሄዱ ስላሉ አዎንታዊ ለውጦችና በአካባቢው የተቀሩትን ፈታኝ ችግሮች ማስወገድ በሚቻሉባቸው መንገዶች ላይ ሀሳብ ተለዋውጠዋል። በቅርቡ በኢትዮጵያና ኤርትራ መካከል የሰላም ስምምነት መፈረሙን በደስታ እንደተቀበሉት ገልጸው ለአካባቢው ሰላምና መረጋጋት ጠቃሚ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዓለሙ ድርጅት ለነዚህ በጎ ጥረቶችና ኢትዮጵያ በጅቡቲና ኤርትራ መካከል የሰላም ንግግር እንዲጀመር በማመቻቸቷ ሙሉ ድጋፍ እንደሚሰጥ በድጋሚ አረጋግጠዋል። የኢራን መሪዎች ከማንኛውም አይነት ንግግር መጀመር በፊት ቅኝታቸውን መቀየር አለባቸው ይላሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ወደፊት ግን ከዚያች ሀገር ጋር ትልቅ ግንኙነት ይፈጠራል ብለው እንደሚጠብቁ አስረድተዋል። ሚስተር ትራምፕ ይህን አስተያየት ዛሬ ጠዋት ለጋዜጠኞች የሰጡት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ጥቂት ጊዜ በፊት ነው። የዩናይትድ ስቴትሱ ፕሬዚዳንት ባለፈው አመት በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ ወጥተው ሰሜን ኮሪያን ሙሉ በሙሉ ከምድረገጽ አጠፋለሁ ሲሉ መዛታቸውን በማስታወስ ዘንድሮ ደግሞ በተባበሩት መንግስታት ጠቅላላ ጉባኤ ላይ ምን ይሉ ይሆን ሲሉ ብዙዎች በጉጉት ጠብቀዋል። ሁለቱ መሪዎች ባለፈው አመት መስከረም ያካሄዱ በነበረው የቃላት ጦርነት ወቅት ሚስተር ትራምፕ የሰሜን ኮሪያውን መሪ ኪም ጆንግ ኡን የሮኬቱ ሰው ብለው ሲጠሩ ኪም ትራምፕን አእምሮ በተፈጥሮ ያላደገ ብለዋቸዋል። ከዚያ በኋላ ግን ውጥረቶቹ በከፍተኛ ደረጃ ቀንሰዋል። ሁለቱ መሪዎችም ተገናኝተው ሰሜን ኮሪያን ከኒኩሌር ጦር መሳሪያ ነጻ በማድረግ ሁኔታ ላይ መወያየታቸው አይዘነጋም። ይህ በእንዲህ እንዳለ የኢራኑ ፕሬዚዳንት ሀሳን ራሁዲ በዚህ ሳምንት በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ከዩናይትድ ስቴትስ አቻቸው ጋር የመገናኘት እቅድ እንደሌላቸው አስታውቀዋል። ራሁንዲ ይህን አስተያየት የሰጡት ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ተገናኝተው ለመነጋገር ዝግጁ መሆናቸውን ዩናይትድ ስቴትስ ካስታወቀች በኋላ ነው። በመጨረሻም አዲሱ ዙር የቀረጥ ሕግ ተግባር ላይ ባለበት በአሁኑ ወቅት ከዩናይትድ ስቴትስ ጋር የንግድ ንግግር ማድረግ አይቻልም ስትል ቻይና አስታውቃለች። ዩናይትድ ስቴትስ ሁለት መቶ ዶላር ቢሊየን በሚያወጣ የቻይና የንግድ ቁሳቁስ ላይ ቀረጥ የጣለች ሲሆን ቻይናም ከዛሬ ጀምሮ በስራ ላይ የሚውል 60 ቢሊዮን ዶላር በሚጠጋ የዩናይትድ ስቴትስ ሸቀጦች ላይ ያጸፋ እርምጃ ወስዳለች። የቻይናው ምክትል የንግድ ሚኒስትር ዛሬ ቤጂንግ ውስጥ ለጋዜጠኞች ሲናገሩ የትራምፕ አስተዳደር ይህን የመሰለ ግዙፍ ቀረጥ በጣለበት ሁኔታ ምን አይነት የንግድ ንግግር ማድረግ ይቻላል ሲሉ ጠይቀዋል። ሁኔታውንም በአንድ ሰው ጉሮሮ ላይ ጩቤ ደግኖ እንደማስገደድ አይነት ነው ብለዋል። ለዛሬ ያዝንላችኋል ጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አድራጋው ነኝ። አብረን ከአድማስ እንሻገርላችኋለሁ። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱገር። ወደ መጀመሪያው ዘገባችን ነው የምናልፈው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ ረፋዱ ላይ በኒውዮርክ በተጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር የዓለም መረጃዎች የኢራንን አገዛዝ የጥፋት አካሄድን እስከ ቀጠለ ድረስ እንዲያገሉት አሳስበዋል። የኢራን መሪዎች ከጥብቅ ሞትና ወደ እየዞሩ ናቸው ሲሉ ትራምፕ ወንጅለዋል። ጎረቤቶቻቸውን ወሰኖቻቸውንም ሆነ ሉዓላዊ መብቶቻቸውን አያከብሩም። ይልቁንም የሀገሪቱን ሀብትና ራሳቸውን ለማበልጸግና በመካከለኛው ምስራቅና ከዚያም አልፈው ብጥብጥ ለማስፋፋት ይጠቀሙበታል ብለዋል ትራምፕ በቀደሙት ፕሬዚዳንት አስተዳደር የተጀመረው የኢራንን የኒውክሌር መርሃ ግብር ለማስቀመጥ የታለመውና እሳቸው ስልጣን ከያዙ በኋላ ዩናይትድ ስቴትስን እንድትወጣ ያደረጉትን ውል ለኢራን የ የወረደላት መና ነው በሚለው አቋማቸው ፕሬዚዳንት ትራምፕ ወታደራዊ በጀቷን በአዲሱ ዓመት አሳድጋ ሽብርተኝነትን በገንዘብ እንድትደግፍ፣ በሶሪያና በየመን የሚደርሰውን ፍጅት ወጪ እንድትሸፍን ረድተዋል ብለዋል። ከሰሜን አረብ ጋር የመሰረቱትን ግንኙነት በተመለከተም የአረብ ልሳነ ምድር ውጥረት በማርገብም የረዳ ክንዋኔ መመዝገቡን ነው ያወሱት። ለእንግዲህ፣ ይህንን በተመለከተ ዘርዘር ያለ ዘገባ በማታው ዝግጅታችን ይዘን እንመልሳለን። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። በአዲስ አበባና በአካባቢዋ ሰሞኑን የተፈጸሙ ድርጊቶች በኦሮሞ ሕዝብ ህልውና ላይ የተቃጡ ጥቃቶች ናቸው ሲሉ አምስት የኦሮሞ የፖለቲካ ድርጅቶች በጋራ አወገዙ። ድርጊቱን የፈጸሙትም ለሕግ እንዲቀርቡ ጠየቁ። ፊንፊኔ ወይም አዲስ አበባ መቼም ቢሆን የኦሮሚያ አካልና የኦሮሞ ሕዝብ ናት ብለዋል። በአሁን ወቅት የሽግግር መንግስት መቋቋም እንደሌለበትም ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል። ዛሬ ረፋዱ ላይ በኢልሊ ሆቴል አምስት የኦሮሞ የፖለቲካ ድርጅቶች ማለትም የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራላዊ ኮንግሬስ፣ የተባበሩት ኦሮሞ ነጻነት ግንባር፣ የኦሮሚያ ነጻነት አንድነት ግንባርና የኦሮሞ ዴሞክራሲያዊ ግንባር በጋራ በሰጡት መግለጫ ከመስከረም ወር መጀመሪያ ቀናት ወዲህ በአዲስ አበባና በአካባቢዋ የተፈጸሙ የወንጀል ድርጊቶችን ማውገዝን ጨምሮ በሌሎች ወቅታዊ ጉዳዮች ላይም ሰፋ ያለ ማብራሪያ ሰጥተዋል። ከዚህም ባለፈ በአንዳንድ ጉዳዮች ላይ የጋራ አቋማቸውን ይፋ አድርገዋል። በተለይም በአዲስ አበባና በቡራዩ የተፈጸሙ ድርጊቶች በኦሮሞ ህዝብ ህልውና ላይ ያነጣጠረ ነው የሚል እምነት እንዳላቸው መግለጫው አስረግጦ ይናገራል። እንደ ምሳሌም ንጹሐን ዜጎችን መግደልን ጨምሮ በኦሮሞ ሕዝብ ስም የሚጠሩ የተለያዩ ተቋማትንና ተሽከርካሪዎችን ማውደም፣ የኦሮሞ ሕዝብ ባህላዊ ልብስ የለበሱና አፋን ኦሮሞ የሚናገሩ ዜጎችን መደብደብና በኦሮሚያ መንግሥት ተቋማት ላይም ጥቃት ለማድረስ መሞከርና የመሳሰሉትን መግለጫው ጠቅሷል። በተለይ ግን መስከረም አምስት ቀን 2011 ዓ ም የኦሮሞ ነጻነት ግንባር አመራር አባላትን መላው የኦሮሞ ሕዝብ ለመቀበል ወደ መስቀል አደባባይ በጎረፈበት ወቅት በአንድ የስድስት ዓመት ኦሮሞ ሕፃን ላይ የተፈጸመውን አሰቃቂ ግድያ ያስታወሰው መግለጫ ከዚህ ጀርባ የታቀደና የተደራጀ ኃይል እንዳለም ይጠቁሟል። አቶ በቀለ ገርባ የኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር፣ ይህ ከሰብአዊነት ያፈነገጠ ድርጊት የብዙዎችን ትዕግስት የተፈታተነ ጉዳይ ሆኖ አልፏል። ከዚህ ድርጊት ጀርባ ፀረ ኦሮሞና ፀረ ዲሞክራሲያዊ አቋም ያለው የተደራጀ የፖለቲካ ቡድን ስለመኖሩ የሚያመለክቱ በርካታ መረጃዎች ተገኝተዋል። ስለዚህ ይህንን በማንነታችን ላይ የተቃጣውን ድርጊት ከማንኛውም ጊዜ የበለጠ የምናወግዝ መሆናችንን እየገለጽን ድርጊቱን የፈጸሙና በበላይነት የሚመሩ ግለሰቦችና ቡድኖች ለሕግ እንዲቀርቡና የሕግ የበላይነት በተግባር እንዲረጋገጥ እንጠይቃለን። ፍንፍኔ ወይንም አዲስ አበባን በተመለከተም የድርጅቶቹ መግለጫ እንደሚጠቁመው ዛሬ ከተማዋ የምትገኝበት ስፍራ ቀድሞ የኦሮሞ ጎሳዎች የእምነት፣ የፖለቲካና የኢኮኖሚ ማዕከል ነበረ። ይሁንና እነዚህ የኦሮሞ ጎሳዎች በኃይል እንዲጠፉ መደረጋቸውን የሚያምኑት አምስቱ የፖለቲካ ድርጅቶች በከተማዋ የይዞታ ጥያቄ ላይ ያላቸውን አቋም ግልጽ አድርገዋል። ስለዚህ እኛ የኦሮሞ ድርጅቶች ፍንፍኔ ትናንትም ዛሬም ወደፊትም የኦሮሚያ አካልና የኦሮሞ ሕዝብ መኖሪያ ናት የሚል ጽኑ እምነት አለን። ፍንፍኔ በታሪክም በህግ አግባብም የኦሮሞ ሕዝብ ናት። ስለሆነም የኦሮሞ ሕዝብ በፍንፍኔ ላይ ያለው የመብት ጥያቄ በኦሮሚያ ላይ ካለው የሀገር ባለቤትነት የመብት ጥያቄ ተነጥሎ አይታይም። ይህ ማለት ግን ከኦሮሞ ሕዝብ ውጪ ማንም ማይኖርባትም ማለት አይደለም። ይልቁንስ አሁን ባለው ተጨባጭ ሁኔታ መሰረት ከተማይቱ የሁሉም ብሔር ብሔረሰቦች መኖሪያ ከመሆኑ አንጻር ሁሉም ህዝቦች የግልም ሆነ የቡድን መብታቸው ያላንዳች መሸራረፍ ሊከበርላቸው እንደሚገባ የሚያጠያይቅ አይደለም። ስለዚህ ለዚህ መብት መከበር እኛ የኦሮሞ ድርጅቶች የበኩላችንን ድርሻን እንወጣለን። መግለጫው አክሎ እንደሚለው አንዳንድ የፖለቲካ ድርጅቶች የድርጅቶቹን ስም አይጠቅስም፣ ኦሮሞ በፍንፍኔ ላይ ያለውን መብት ከመካድ አልፎም ኦሮሞና ኦሮሞነት ከፍንፍኔ ተነቅሎ እንዲወጣ ከማለም ባሻገር በተጨባጭ ኦሮሞና የኦሮሚያ አስተዳደር ከፍንፍኔ ይውጡ የሚሉ መፈክሮች በአደባባይ ይዘው መውጣታቸውን መግለጫው ይናገራል። እነዚህ ኃይሎች ሌላም ሊያሳኩት የሚፈልጉት ግብ እንዳላቸው መግለጫው ይጠቁማል። ከዚህም በተጓዳኝ በኦሮሞና በአማራ ሕዝቦች መካከል ጥርጣሬ እንዲፈጠር ሌትና ቀን ደፋ ቀና ሲሉ ይታያሉ። ነገር ግን ከቶውንም አይሳካላቸው። የኦሮሞና የአማራ ሕዝቦች ለዘመናት አብረው ኖረዋል። የአምባገነን ስርዓትን ለማስወገድ አብረው ታግለው አብረው ተሰውተዋል። ዛሬ በሀገሪቷ የተገኘውን ለውጥ ለማምጣት የኦሮሞ የአማራና የሌሎች ሕዝቦች ከፍተኛ አስተዋጽኦ አበርክተዋል። እነዚህ ኃይሎች በአፍ ስለ ኢትዮጵያ አንድነት እየሰበኩ በተግባር ግን ህዝቦችን ለመበተንና አገሪቷን የጦርነት አውድማ ለማድረግ ከፍተኛ መዋለ ንዋይ መድበው በመንቀሳቀስ ላይ ናቸው። ስለዚህ መላው ሰላም ወዳድ ህዝባችን ይህን እኩይ ተግባር ከወዲሁ በማክሸፍ አገሩን ከመፈራረስና ሰላሙንም ከመደፍረስ እንዲታደግ የበኩሉን አስተዋጽኦ እንዲያደርግ ጥሪያችንን እናስተላልፋለን። የአምስቱ የኦሮሞ የፖለቲካ ድርጅቶች መግለጫ አብዛኛዎቹ የሀገሪቱ መገናኛ ብዙሃን ተቋማት በዚህ ግጭት ሲያቀርቡ የቆዩትን ዘገባ ኃላፊነት የጎደለው ነበር ብሏል። በተለይም በቡራዩ የተከሰተውን ግጭት አቅጣጫውን በማሳት የዘር ጭፍጨፋ እንዲመስል በማድረግ አደገኛ ቅስቀሳ እንደተከናወነ በመግለጽ ድርጊቱን ኮንነዋል። የፖለቲካ ድርጅቶቹ አሁን በሀገሪቱ ውስጥ እየተካሄደ ነው ያሉትን የለውጥ ሂደት እንደሚደግፉና ሽግግርም እየተከናወነ እንደሆነ ያስገነዝባሉ ያለው መንግሥትም ዘላቂ ለውጥ እንዲመጣ ሁኔታዎችን ያመቻቻል የሚል ተስፋ እንዳላቸው ይገልጹና የሽግግር መንግሥት የሚለውን ጥያቄ በተመለከተ የጋራ አቋማቸውን ግልጽ አድርገዋል። በነጻ ምርጫ ተወዳድረው ማሸነፍ እንደማይችሉ ከወዲሁ የተገነዘቡ የፖለቲካ ቡድኖች ባሰት የብር ኖቶች ዜጎችን አታለው የሃይማኖትና የብሔር ግጭት በማስነሳት በስልጣን ላይ ያለው መንግስት አገሪቱን ማስተዳደር የተሳነው በማስመሰል የሽግግር መንግስት እንዲመሰረት ጥሪ በማድረግ የስልጣን ጥማቸውን ለማርኳት እየተሯሯጡ መሆናቸው በግልጽ እየታየ ነው። ነገር ግን አሁን ባለው ሁኔታ በሽግግር መንግስቱ ውስጥ መካተት ባለባቸው ኃይሎችና በሽግግር መንግስቱ ሚና ላይ መግባባት አዳጋች በመሆኑ አገሪቱን ወደ ባሰ ቀውስ ይመራታል የሚል ስጋት አለ። በመሆኑም አሁን ያሉ ተቃዋማት በሕገ መንግስቱ መሰረት በትክክል እንዲሰሩ ተደርጎ በነፃ ተአማኒና በቂ ፉክክር በተደረገበት ህዝባዊ ምርጫ ወደ ዲሞክራሲ የሚደረገውን ሽግግር ብቻ የምንደግፍ መሆኑን እንገልጻለን። በጋራ ሆነው መግለጫውን የሰጡት እነዚህ ድርጅቶች በሀገሪቱ የተተከለውን ብሔርን መሰረት ያደረገ ፌዴራሊዝምን እንደሚደግፉ ይህ ግን በተደነገገው መሰረት አለመተግበሩና ተቃውሞ የመጣውም በዚህ ምክንያት እንደሆነ ያስረዳሉ። ይህንን የፌዴራል ስርዓት የሚቃወሙ ኃይሎች ሐሳባቸውን በሰላማዊ መንገድ እንዲያራምዱ የመጨረሻውን ውሳኔ ግን ለሕዝብ እንዲተውም ይመክራሉ። መግለጫውን የሰጡት አምስት የኦሮሞ ድርጅቶች ይሁኑ እንጂ በአካል የተገኙት ከኦሮሞ ነጻነት ግንባር አቶ ቀጄላ መርዳሳ ከኦሮሞ ዴሞክራሲያዊ ግንባር ዶክተር ዲማ ነጎ እና አቶ በቀለ ገርባ ከኦሮሞ ፌዴራላዊ ኮንግሬስ ነበሩ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሀል ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የህዝባዊ ወያኔ ሐርነት ትግራይ ህወሀት ዓመታዊ ጉባኤ ነገ ይከፈታል። ሙሉጌታ አጽባሀ ከዚያው ከቦታው ዝርዝሩን ይዟል። አቶ አስገደ ገብረ ስላሴ የህዝባዊ ወያነ ሐርነት ትግራይ ህወሐት ከመስራች ጉባኤ ጀምሮ እስከ ሶስተኛው ጉባኤ ተሳትፏል። ደርግ ከስልጣን ከወረደ በኋላ ከህወሐት ተለይተው በተለያዩ ፓርቲዎች አባል ሁነው ታግሏል። አስራ ሶስተኛው የህወሐት ጉባኤ አስመልክቶም ምን ይጠብቃሉ ብዬ ጠይቅያቸዋለሁ። በመሰረቱ ህወሀት ከተጀመረ አርባ አራት ዓመት ሊሆነው ነው የአይዲዮሎጂም የፖሊሲም ለውጥ የለውም። አሁን ያለው ጉባኤም አንዳንድ መሪዎች እንደነፈትለ ወርቅ እንደ አብደም ገብረሃር የሚልት የሰንበትም ተየሰንበትም ከአቤታዊ ዲሞክራሲ ጋር አብረው እንደሚሞት ነው ሲገልጽ የሰነበት ። ስለዚህ በመሰረቱ የአቤታዊ ዲሞክራሲ አይዲዮሎጂና የፖለቲካውና ስነ ሀሳብና ፖሊሲ በአጠቃላይ የዲሞክራሲያ መርሆዎች ካልተቀየረ ለውጥ ሊመጣ አይችልም። ምክንያቱም አብዮታዊ ዲሞክራሲ ህብረተሰብን ወዳጅና ጠላት መሀል ሰፋር አድርጎ የከፋፈለ ጠላት ያለው በቁም የፈረደ ፓርቲ ነው። አሁንም ከዚያ የተለየ አይደለም። ምክንያቱም ለውጥ አላየነም። በሌላ በኩል ደግሞ ከአሁን ጉባኤ ያወካከሉ እና አመላማሉ ስናየውሳለን በጣም ጠባብና በኔትወርክ የታሰሰረ ነው። አቶ አስገደ እንደተናገሩት ለውጥ መምጣት የሚቻለው የድርጅቱ ህገ ደንብ ከተቀየረ ነው ብለዋል። በስምም ለውጥ የተለወጡ ሰዎች ሊመጡ ይችላሉ፣ ያህል አይመጡም አይልም። በመሰረቱ ግን ከነባሩ አማራር አስተሳሰብ ውጭ አይደለም። ሊያደርገው የሚገባ ግን ለውጥ ሊመጣ ከሆነ የህወሀት መተዳደሪያ ደንብ መቀየር አለበት። ምክንያቱም መተዳደሪያ ደንቡ ምንድን ነው የሚለው የህወሀት አባል በየደረጃው

ለውጥ የፈላጊ እንዳልሆነ ነው የምናይመለከተው ያለን። በተቃራኒው የህወሀት አባል የሆኑት አቶ አባዲ ገብረስላሴ ነገ የሚጀምረው የድርጅቱ ጉባኤ ፓርቲውና ክልሉ ወደ ለውጥ ጉዞ የሚያመሩ ውሳኔዎች ይወሰኑበታል ብለው እንደሚያምኑ ይገልጻሉ። እንደ የድርጅቱ አባል እና እንደ አንድ ትግራዋይ ጉባኤው ታሪካዊ ጉባኤ እንዲሆን ጠብቃለሁኝ። ታሪካዊ ጉባኤ እንዲሰኝ አንድ ምናልባት አሁን በግልጽ እያየ ነው እንዳለን ችግር ውስጥ ነው ያለ ነው እና፣ ድርጅቱ ያለንበትን ሁኔታ በግልጽ መገምገም መቻል አለበት። ችግሮቻችን እንዴት ተፈጠሩ? ለምን ተፈጠሩ? የችግሮቻችን ምንጮች ምንድን ናቸው? ተብሎ በግልጽ መወያየትና በግልጽ መገምገም መቻል አለበት ብዬ አስባለሁኝ። ከዚህ በተጨማሪ አሁን ያለንበትን ሁኔታ ከተገመገመ ወዴት ነው መሄድ የምንፈልገው እንደ ትግራይ እንደ ድርጅትም ወዴት መሄድ ነው የምንፈልገው? ምን መሆን ነው የምንፈልገው? የሚለውን ጉዳይ በግልጽ መቀመጥ መቻል አለበት ብዬ አስባለሁ። ለውጥ አይመጣም ብለው የሚናገሩ ለውጡን የማይፈልጉ አካላት ናቸው ሲሉም ተናግረዋል። እኔ ልክ እንዳልኩ ይመጣል ብዬ ነው የማስበው። ምክንያቱም ድርጅቱ የድርጅቱ አመራሮች ሁኔታውን በአግባቡ የተረዱ ናቸው ብዬ ስለማምን፣ አሁን ያለችውን እድል ለመጨረሻ ጊዜ ይጠቀሙባታል ብዬ ነው ማስበው። ለውጥ አንጠብቅም የሚሉ ምናልባት አንዳንዶቹ ለውጥም በህወሓት ለውጥ እንዲያመጣም የማይፈልጉ ሰዎች ናቸው ብዬ ነው ማምናው። በግልጽ የምናየው ነገር ነው ህወሓትን ወይም ወያኔን ከኢትዮጵያ ለማጥፋት ከሚንቀሳቀሱ ኃይሎች ሁላ ተባብረው የሚሰሩ ሰዎች እንዳሉ የማቃሉ። ስለዚህ ከእነዚህ ሰዎች በጉባኤው ለውጥ እንዲመጣም አይፈልጉም። ስለዚህ አይመጣም ብሎ ቢደመድሙም የሚያዝላቸው ነገር አይሆንም ብዬ ነው የማስበው። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ የሆኑት መምህር ገብረ መድህን ገብረ ሚካኤልም በዚህ ጉዳይ አነጋግራቸዋለሁ። በየጊዜው የሚካሄዱ ጉባኤዎች ለውጥ ስንጠብቅ ቆይተናል፣ ግን ሳይሳካ ቀርቷል። በዚህ መሰረት በዚህ ጉባኤም ለውጥ ይመጣል ብዬ አላምንም ብለዋል። አጠቃላይ አዲስ ነገር ይኖራል ብትለኝ ግን አልጠብቅም። ምክንያቱም ነገ የሚጀምር ለውጥ ሳይሆን የሚኖረው ዛሬ አላይም፣ ትናንትና አልነበረም ከዛ ትልቅ ለውጥ ስጠብቅ የሚያሳይ ሂደቶቹ የሚያሳይ ነገር ይኖራሉ። ስለዚህ ይህን ነገር እስካሁን አላየውም። ነገር ተጀምረው ደግሞ አዲስ ነገር አዲስ ለውጥ ይመጣል ቢያ አላስብም። አሁን ሰዎች አዳዲስ ሰዎች ሊገቡ ይችላሉ። ይህ ሁሌም የሚደረግ ነገር ነው። ሁለት ሶስት ሰዎች ወጥተው ሁለት ሶስት ሰዎች ይገባሉ። ግን የሚገቡ ሰዎች ኤክስ ወጥተው ዋይ ይገባል እንጂ ኤክስ እና ዋይ በብቃትም በባህሪም በአመለካከትም በማንኛውም መልኩ የማይለይበት ሁኔታ ነው የምናየው። ሆኖም ግን ይላሉ መምህር ገብረመድህን፣ ፓርቲው ትኩረት ማድረግ ያለበት ጉዳዮች አሉ ይላሉ። አሁን እንደሚታወቀው በሀገር ደረጃ በተለይ ከፖለቲካ አንጻርም ከጸጥታ አንጻርም ያልተረጋጋንበት ሁኔታ ነው ያለው። ይሄ አለመረጋጋት ለትግራይ የሚተርፍ ነው የሚሆነው። ይህን ችግር የራሴ ብሎ ያለውን ሀገራዊ አለመረጋጋት ከፖለቲካም ከጸጥታ አንፃር መፍትሄ ለማበጀት የራስ አስተዋጽኦ ማድረግ ከዚህ አንጻር ስትራቴጂካዊ አቅጣጫ ማስቀመጥ ይጠበቃል። ህወሀትን ትግራይ ውስጥ ስራው ስራ ፌዴራል መንግስት በሚሰራው ሁላችን በየዳችን ደስተኞች ይሆናል። ስለዚህ ይህን መሰረታዊ የአቅጣጫ ለውጥ ያስፈልጋል ከህወሀት አንጻር። ስለዚህ ጉባኤው በዚህ መልኩ ከአሁን በኋላ የሚሰራው ስራውን መቃኘት ይኖርበታል። ሌላ ከኤርትራ ጋር የተፈጠረ አዲስ የሰላም ሁኔታ አለ። እሱም ለትግራይ ወደ ሌላ አዲስ ምዕራፍ የሚያሸጋግራት ነው። ከኢኮኖሚም ከስትራቴጂካዊ ፋይዳ አንጻር አሁን ትግራይ የሁለቱም ሀገራት ኢኮኖሚ መሸጋገሪያ ድልድይ ናት። ስለዚህ ከተጠቀምንበት፣ ትግራይ ከአሁን በፊት ከነበረው የተሻለ የመጠቀም እድል አለን ማለት ነው። የህወሀት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ከአሁን በፊት የድርጅቱ አስራ ሶስተኛው ጉባኤ አስመልክቶ ሰጥተውት በነበረ መግለጫ ጉባኤው ታሪካዊ ለውጥ የሚመጣበት ይሆናል ብለው ነበር። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም። የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ እየተካሄደ ያለው ግጭት መሰረት በማድረግ ትላንት ማታ ኢትዮጵያውያን እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተሰባስበዋል። ምሽቱን ያስተባበሩት አቶ ዮሴፍ አዳሙ በአሁኑ ወቅት በሀገሪቱ የሚካሄደውን በተለይም በቅርቡ ቡራዮና አካባቢዋ የደረሰውን ጥቃት በማውገዝ በጥቃቱ ሰለባ ለሆኑት ዜጎች ሻማ የማብራትና የህሊና ጸሎት ስነስርዓት እንደተደረገ ገልጸዋል። የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃንን ጨምሮ ቄሲስ አሸናፊ ዱጋ ዱጋሼክ ሼክ ካሊድ እና ኡመር በምሽቱ መልእክቶቻቸውን አስተላልፈዋል። በዝግጅቱ ላይ የተገኘችው አዳነች ፈሳዬ ስርስሩን ይዛለች። ከቅርብ ጊዜያት ወዲህ በአጠቃላይ ኢትዮጵያ ውስጥ በመካሄድ ላይ ያለውን በተለይ ደግሞ ቡራዩ ውስጥ የተፈጸመውን ጥቃት መሰረት በማድረግ ትናንት ማታ ዋሽንግተን በሚገኘው ኢትዮጵያ ኤምባሲ ስለተደረገው ስብስብ ያዘጋጁ ክፍል አስተባባሪ አቶ ዮሴፍ አዳሞ መግለጫ ሰጥተዋል። አቶ ዮሴፍ የህግ ባለሙያ ሲሆኑ የኢትዮጵያ አማካሪዎች ቡድንና የአፍሪካን ኮሚኒቲስ ቱጌዘር በተባሉት ተቋማት ይሰራሉ። በምሽቱ ስለ ስብስቡ ዓላማ አብራርተዋል። በተለያዩ በተለያዩ ጊዜያት በኢትዮጵያ የተለያዩ አካባቢዎች በቅርብም ደግሞ ዘረን ያማከለ የተለያዩ ጥቃቶች ሲደርሱ አይተናል። በቅርብም ደግሞ በጉራዩ አሰቃቂ የሆነ ግድያ የመፈናቀል፣ የአካል ጉዳት ሲደርስ አይተናል እና እዚህ በአሜሪካ የምንኖር ኢትዮጵያውያን ይህንን ድርጊት ተሰብስበን ለማውገዝ እና እንደዚህ አይነት ተመሳሳይ ጥቃቶች በየትኛውም የኢትዮጵያ ክልል እንዳይደገም ለማሳሰብ በጸሎትም ለማሰብ ነው። የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን መልእክት አስተላልፈዋል። እንደምን አመሻችሁ። ተከበራችሁ የሃይማኖት አባቶች የተከበራችሁ ኢትዮጵያውያን እንዲሁም የኤምባሲያችን የስራ ባልደረቦች ዛሬ በሀገራችን በተለያየ ጊዜ በቅርብ ጊዜ ደግሞ በጉራሌ አካባቢ በወገኖቻችን ላይ የደረሰውን አሰቃቂ ጉዳት ለማስታወስ ለማሰብ፣ እንዲሁም ቤተሰቦቻቸውን ለማጽናናት ይሄ ችግር በድጋሚ በሌሎች ዜጎች ላይ እንዳይደርስ ያለን በጎ ምልክት ለማስተላለፍ ሁላችሁም እዚህ ስለተገኛችሁ በራሴና በኤምባሲያችን ስም ማመስገን እፈልጋለሁ። አዘጋጅ ኮሚቴዎቹንም በራሳችሁ ተነሳሽነት ወጣቶች ናችሁ፣ ይህን አዘጋጅታችሁ ናችሁ፣ ይህን መድረክ ስለፈጠራችሁ በድጋሚ ማመስገን እፈልጋለሁ። ከሁሉ በፊት እንግዲህ የደረሰው ችግር አሰቃቂና ልብ የሚሰብር ነው እና ይሄ ችግር ማንም ላይ ሲደርስ ለእኛ ለኢትዮጵያውያን ብቻ አይደለም ለሰው ልጅ ሰው ነው በትክክለኛ ሰው ለሆነ ሁሉ የሚፈጠር ሕመም ነው። አምባሳደር ካሳ ተክለ ብርሃን ትልቁ መልእክት የሚመስላቸው ምን እንደሆነ ገልጸዋል። ትልቁ መልእክት የሚመስለው የተጎዱትን እንደግፍ፣ የተጀመረው ነገር ከዚህ በኋላ ይህ ችግር እንዳይቀጥል የበኩላችን አስተዋጽኦ እናበርክት። በሶስተኛ ደረጃ ደግሞ ተጨማሪ ጉዳት የሚያደርሱ መልእክቶች፣ መረጃዎች በተለያየ መንገድ ወደ ህዝቡ እየሄዱ ህዝቡን ከህዝቡ ጋር የሚያቀርቡ ነገሮች እንዳይፈጠሩ እንዲቆጠሩ፣ በሃይማኖት ተቋማት፣ በትምህርት ቦታ፣ በምንሰባሰብባቸው ሁሉ መልእክቱን አጠናክርብን ቀጥል። የአጭር ጊዜውን ሳይሆን የረጅም ጊዜውን የህዝቦች አንድነትና የሀገር አንድነት እና ጠንካራ ኢትዮጵያን ለማግኘት የሚያስችለንን ነገር እንስራ። በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ካህናት ህብረት ሰብሳቢ ቀሲስ አሸናፊ ዱጋ በበኩላቸው ሀሳባቸውን ገልጸዋል። በኢትዮጵያ የታየው የሰላም መንፈስ በጣም ጥሩ ነው። ሰላሙ ዘላቂ እንዲሆንም ግንቡን እናፈርሳለን፣ ድልድዩን እንገነባለን በማለት ሁላችንም በአንድነት እዚህ ስፍራ ተገኝተን ቃላችንን ሰጥተናል ብለዋል። የምናየውም የሰላም መንፈስ፣ የአንድነት መንፈስ፣ የመገናኘት፣ የመዋሃድ፣ የመደመር ለነገሮችን ደግሞ ወደ በጎ ለማምጣት የሚደረገው ጥረት በጣም በጎና መልካም ነው። ግን ደግሞ ሁልጊዜ አካል ባለበት ቦታ ጥላ አይጠፋም። መልካም ነገር ካለ ደግሞ እንደዚሁ ክፉ ነገርም አካባቢ ላይ ይከሰታል። ያለን ቀኝና ግራ አብሮ ሆኖ የሚሄድ ነው። ግን ግራ ምንም ያህል እንኳ የቀኝን ያህል ጠንካራ ባይሆንም መገኘቱ አያስደንቅም። እና ከሰሞኑ በሀገራችን በሚደረገው የሰላም ጥረት የአንድነት ሁሉም ገብቶ የመጣበትን ያስበውን ሀሳብ ለመግለጥ በሀገሩ በሚንቀሳቀስበት ሰዓት እንግዲህ ይህንን ነገር ለማደናቀፍ እየተነሱ ሁከት ተፈጥሮ በአዲስ አበባ በጉራዩ በሌሎችም አካባቢ የሰው ልጆች ሕይወት እየተቀጠፈ መኖሩን አይተናል። ይሄ በጣም የሚያሳዝን ነው። ድሬዳዋ ውስጥ ስለተፈጠረውና ና አሁንም ስላለው ሁኔታ ትላንት የጀመርነውን ሁለተኛ ክፍል በሰዓት እጥረት ምክንያት ለዛሬ ማስተላለፍ ባለመቻላችን ይቅርታ እንጠይቃለን። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበረው ነበር። የስርጭት መሀንዲሳችን ሱሌማን። ጉዟችሁ የሰመረ ይሁን እያልኩ እሰናበታለሁ። መልካም som kötttenegockson kan äta.